በጣና ሐይቅ ላይ የተከተለውን የእምቦጭ አረም ለማስወገድ ለአንድ ወር በተደረገው ዘመቻ 80 በመቶ የሚሆነውን አረም መንቀል መቻሉን ለዚሁ ዓላማ ተብሎ የተቋቋመው መስሪያ ቤት ገለጸ። የጣና ሐይቅና የውሃ ውስጥ አካላት ልማትና ጥበቃ ኤጀንሲ ዋና ስራ አስኪያጅ ዶክተር አያለው ወንዴ ዛሬ ለአሜሪካ ድምጽ እንደገለጹት አረሙ በ28 ቀበሌዎች ተስፋፍቶ የነበረ ሲሆን አሁን በተደረገው ዘመቻ ግን ከ23 ቀበሌዎች በላይ መነቀል ተችሏል ብለዋል። አስቴር ምስጋናው ዝርዝር ይዛለች። ለዘጠኝ ዓመታት ያህል የጣና ሐይቅን ወሮ የሐይቁን ህልውና አደጋ ውስጥ ከቶት የነበረው መጤ አረም አሁን መፍትሄ እያገኘ ነው ይላሉ ለዚሁ ዓላማ ተብሎ የተቋቋመው መስሪያ ቤት ኃላፊ ዶክተር አያሌው ወንዴ። የመፍትሄው ቁልፍ ደግሞ እልህና ቁጭት የተሞላው የሀገሬው አርሶ አደር ነው ብለዋል። የእምቦጭ አረምን ከጣና ሐይቅ ላይ ለመንቀል ለአንድ ወር በተጠራው ዘመቻ በ23 ቀበሌዎች ላይ ያለው እምቦጭ በአብዛኛው በሀገሬው አርሶአደር ተነቅሏል። ቀሪ አምስት ቀበሌዎች በሚቀጥሉት አስር ቀናት ውስጥ ይጠቃለላሉ ብለዋል። የጣና ሐይቅና የውሃ ውስጥ አካላት ልማትና ጥበቃ ኤጀንሲ ዋና ሥራ አስኪያጅ ዶክተር አያሌው ወንዴ በዚህ የስራ ቀን ውስጥ አብዛኛዎቹ ቀበሌዎች አረሙ ታርሞ ተከማችቶ ነው ያለ ወደ ሌሎቹ ቀበሌዎች ግን ወደ አምስት ቀበሌዎች ሁለቱ በጥልቀት ምክንያት ገና ወደፊት የምንሰራቸው ናቸው። ሶስቱ እና አራቱ ላይ ግን በከፍተኛ ደረጃ የአረም ሽፋን የነበረባቸው አርሶ አደሩ በከፍተኛ ደረጃ ቢሰማራት እነዚህ የግብ ጊዜ ይወስዳሉ። ስለዚህ መጪዎቹን አስር ቀናት ወይም እስከ ሰላሳ ባለው ጊዜ እነዚህን የማረም የማከማቸት ስራ እንሰራለን። ማለት ሰማንያ ፐርሰንት ድረስ የሚደርስ የአረሙ ሽፋን ላይ የሚንሰራፋ ነገር ለማ ሊያቀርብ ይችላል። እንቦጭን ለማጥፋት ለተያዘው ዘመቻ ዘጠና ሚሊዮን ብር ከፌዴራል መንግስቱ በጀት እንደተመደበለት የገለጹት ኃላፊው፣ ገንዘቡም እንቦጩን ለሚነቅሉ የአካባቢው አርሶ አደሮች የኪሳንቲ ሙሏል ብለዋል። ሌሎች የስራ ማስኬጃዎችንም እየተጠቀሙበት እንደሆነ ነው የገለጹት። ዛሬ እስከ ሶስት ሺ ሰው ነው በአንድ ቀበሌ ውስጥ የሚወጣው። ማሽኖቹ ያሉት ማሽኖችን እየሞከርን ነው። በትራክተር የሚሰራ ስራዎች እየሰራን ነው። ግን አብዛኛው ግን በመቶ ዘጠና ኪሎ ሜትሩ ውስጥ የሚሰራው ገበሬው ያለ ከፍተኛ የሰው ጉልበት ለስድስት ሰዓት ሲሰሩ መቶ ሀምሳ ብር ነው በቀን የሚከፈለው ለአንድ አርሶ አደር። ይህ ክፍያ አይደለም፣ በነገራችን ላይ ማትጊያ ነው። ማረም ያለባቸው ለሳሙና ሄደው ደግሞ ብርድ ሲላቸው አንዳንዴ ጫማ የምናምን የሚሆናቸው ነው እንጂ ለምግብ ለስራም ተብሎ የሚወሰድ አይደለም። ምንም በላይ የረኩት ሐይቁን ሐይቁ ዳርቻ ሁነው ውሃውን መንካታቸው አሸዋው ሲመጣ ማየታቸው ከምንም በላይ ትልቅ ደስታ ሱ። ባለፈው አመት የእምቦጭ አረምን ከጣና ሀይቅ ላይ ለማስወገድ በጠቅላይ ሚኒስትሩ አብይ አህመድ ቃል የተገባው የሶስት መቶ ሚሊዮን ብር በቀጣይ ለሚውሉ ስራዎች እንደሚለቀቅላቸው ተስፋ እንዳደረጉ ነው ዶክተር አያሌው የገለጹት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።